የኢትዮጵያና የህንድ አውሮፕላኖች ክንፎች ተላተሙ። የኢትዮጵያ አየር መንገድ ንብረት የሆነ ቢ767 አውሮፕላን ከኤ320 የህንድ አውሮፕላን ጋር ዛሬ ክንፍ ለክንፍ ተጋጅተዋል። አጋጣሚው የተፈጠረው የኒው ደልሂው ኢንድራ ጋንዲ የዓለም አቀፍ አውሮፕላን ጣቢያ ላይ በሀገሩ ሰዓት ዛሬ ከሌሊቱ 8 ሰዓት ከ20 ወይም በአዲስ አበባ ሰዓት ከማለዳው አስር ሰዓት ከ55 ደቂቃ ላይ ነው። አደጋው የተከሰተው የኢትዮጵያ አየር መንገድ አውሮፕላን አንድ መቶ ዘጠና ስድስት ተሳፋሪዎችን ይዞ ወደ መንደርደሪያው ለመጠጋት በትራክተር እየተገፋ ሳለ ከጎኑ ቆሞ ከነበረው የኤር ኢንዲያ አውሮፕላን ክንፍ ጋር በመፋተጉ ነው። ወደ አዲስ አበባ ለመነሳት የተዘጋጀው የነበረው የኢትዮጵያ አየር መንገድም ሆነ የኤር ኢንዲያ አውሮፕላን ሞተሮች ገና ያልተነሱ ስለነበሩ የከፋ ጉዳት ሳይደርስ ቀርቷል ተብሏል። ተሳፋሪዎች ሁሉ ያለ ጉዳት እንዲወርዱ መደረጉና በረራው መሰረዙ ታውቋል። በደንበኞቹ ላይ ለተፈጠረው ሁኔታ ይቅርታ የጠየቀው የኢትዮጵያ አየር መንገድ የጥገና ስራዎች እየተከናወኑ መሆናቸውን በዌብሳይቱና በማህበራዊ መገናኛ ባሰራጨው መልእክት አስታውቋል። ተጨማሪ መረጃ እንዳገኘን ይዘን እንመለሳለን።